ሳይንስ ሳይንስና ሕብረተሰብ በጎርጎርሳዊው 1913 ዓ ም የተመሠረተው የሃርቫርድ ዩኒቨርሲቲ የሕዝብ ጤና ትምህርት ቤት በአሜሪካ በዘርፉ ትምህርት ከሚሰጡና ምርምር ከሚያካሄዱ ተቋማት በዋናነት ይጠቀሳል። ትምህርት ቤቱ በአፍሪካ ካሉ ስድስት ዩኒቨርሲቲዎች ጋር በትብብር የጀመረው የዘረመል አወቃቀር ጥናት በዓይነቱ ለየት ያለ እንደሆነ ይነገርለታል። የአእምሮ ጤና በሽታዎችን መንስኤ ለማወቅ የሰው ልጅን ዘረመል አወቃቀር ማጥናት የተለመደ አሰራር ቢሆንም ምርምሩ እስካሁን በምዕራባውያን አገራት ዜጎች ላይ ብቻ ማተኮሩ ግን ከፍተኛ ክፍተት ፈጥሮ ቆይቷል። ይህን አሰራር ለመለወጥ ሃርቫርድ ዩኒቨርሲቲ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራት ሰፋ ያለ ጥናት ለማካሄድ በየአገራቱ ካሉ ዩኒቨርሲቲዎች ጋር ስምምነት አድርጓል። በኢትዮጵያ በኩል ጥናቱን ለማካሄድ ኃላፊነቱን የወሰደው አንጋፋው የአዲስ አበባ ዩኒቨርሲቲ ነው። ጅማሬው ከአንድ ወር በፊት ይፋ የተደረገው የኢትዮጵያው ጥናት እስከ ዛሬ ከተካሄዱት ትልቁ መሆኑ ተገልጿል። በአዲስ አበባ ዩኒቨርሲቲ በጤና ሳይንስ ኮሌጅ የሚያስተምሩት ዶክተር ሰለሞን ተፈራ በሃርቫርድ ዩኒቨርሲቲ ጎብኚ ተመራማሪ ናቸው። በሀገራችን የጀነቲክስ ወይም የዘረመል አወቃቀር ጥናቶች በሰውም ላይ በእጽዋትና ሳትም ላይ ይደረጋል በተለይ ከኛ ጥናት ቀደም ብሎ በሰው ላይ ይደረጉ የነበሩ የጀነቲክስ ጥናቶች በጥቂት መቶዎች የሚቆጠሩ ናሙናዎች ላይ ነው እነዚህ ጥናቶች የተደረጉ እኛ የምናካሄድ ጥናት ግን በሀገራችን እስከ ዛሬ ከተደረጉት ከፍተኛ ቁጥር ያለው ነው ስምንት ሺህ የሚሆኑ ሰዎች ናቸው እንግዲህ በጥናቱ የሚሳተፉት ስለዚህ ይሄ ቁጥሩ በራሱ እስካሁን በሀገራችን የተመሳሳይ በሰው ላይ የተደረጉ ጄኔቲክ ጥናቶች ጋር ሲነጻጸር ይሄ ቀዳሚው ያደርገዋል። እንግዲህ የነ ዶክተር ሰለሞን ጥናት ትኩረት የሚያደርገው በዓለም ከባድ የአእምሮ ጤና ችግሮች ተብለው በሚታወቁት ስኪሶፈርኒያ እና ባዮፖላር ዲስኦርደር በሽታዎች ላይ ነው። በአማርኛ አቻ ትርጓሜ ያልተበጀላቸው እነዚህ የአእምሮ ጤና ችግሮች እንዴት ያሉ ናቸው? ዶክተር ሰለሞን ትንታኔ ያላቸው እስኪዞፍሬኒያ፣ በዋናነት የሀሳብ የሀሳብ መዋዠቅ ወይም ደግሞ መዛባት ነው። አንድ ሰው ሀሳሰቡ ሲዛባ፣ ለምሳሌ ያለ ምክንያት መጠራጠር፣ ያለ ምክንያት የተለያዩ ጉዳዮችን ሌሎች ሊጋሩት የማይችሉትን ሀሳቦች እያመጣ አይምሮ ሲያስጨንቀው፣ ለምሳሌ በቴሌቪዥን ስለኔ ይነገራል፣ ሰዎች ይከታተሉኛል፣ ሊያጠቁኝ ነው የመሳሰሉ የተዛቡ ሀሳቦች ሲያመነጭ፣ እንዲሁም ደግሞ በስሜት ህዋሳቶቹ ሌሎች ሰዎች የማይጋሩት ስሜቶች ሲቀበል ነው ነው ለምሳሌ ድምፆች መስማት፣ የሌሉ ነገሮችን ማየት የመሳሰሉት እንግዲህ የስኪዞፍሬኒያ መገለጫዎች ናቸው ዋናዎቹ። ባይፖላር ደግሞ በተቃራኒው የስሜት መዛባት ምክንያታዊ ያልሆነ ደስታ መፈንደቅ እንዲሁም ደግሞ ምክንያታዊ ያልሆነ ድብር። እንግዲህ አንድ ሰው ባይፖላር አለበት ስንል ስሜቱ በሁለት የስሜት ጽንፎች መሀል ያለ ሲዋዥቅ ማለት ነው። ስያሜው ራሱ ባይፖላር የተባለበት ምክንያት ሁለት ፖሎች ወይም ደግሞ ሁለት ጽንፎችን ለማመልከት ነው። ለምሳሌ በጂኦግራፊ ሰሜናዊ ንፍቀ ክበብ አለ፣ ደቡባዊ ንፍቀ ክበብ አለ። እነዚህ በጣም የተራራቁ ጽንፎች ናቸው። የአንድ ባይፖላር ያለበት ሰው ስሜትም ልክ እንደነዚህ ጽንፎች የዲፕሬሽን እና የማኒ መፈራረቅ ነው። እንግዲህ ባይፖላር የተባለበት ምክንያት ከመደበኛው ኖርማል የሆነ የስሜት መለዋወጥ ከፍ ባለ ደረጃ የስሜት መዛባት ሲያጋጥመው ነው። እንግዲህ ስለዚህ ልዩነታቸው ስኪዞፍሬኒያ የአስተሳሰብ መዛባት ሲሆን፣ ባይፖላር ደግሞ የስሜት መዛባት ነው። በእነዚህ የአእምሮ ጤና ችግሮች ላይ አተኩሮ የዘረመል ጥናት ማካሄድ የተፈለገበት ምክንያት የህመሞቹ መንስኤ በዘር የሚወረስ የበሽታዎቹ ተጋላጭነት ነው ተብሎ ስለሚታመን ነው። በሽታዎቹ በዋናነት በአዋቂነት የዕድሜ ክልል ላይ ያሉ ሰዎችን የሚያጠቁ ቢሆኑም የህመሞቹ ምልክቶች መታየት የሚጀምሩት በአስራዎቹ መጨረሻ ወይም በሀያዎቹ የዕድሜ ክልል መጀመሪያ ላይ እንደሆነ ዶክተር ሰለሞን ያስረዳሉ። የበሽታዎቹ ተጋላጭነት በዘር የሚወረስ ስለመሆኑ በጥናትም ጭምር እንደተደረሰበት ምሳሌ ጠቅሰው ያብራራሉ። ለምሳሌ ስኪዞፍሬኒያ የተባለው በሽታ 80 ፐርሰንት ያህል በጀነቲክ በዘር የመተላለፍ ባህሪ እንዳለው ታይቷል። ባይፖላር ዲስኦርደር የተባለውን በዚህ ውስጥ ከሰባ ፐርሰንት በዘር የመተላለፍ ባህሪ እንዳለው ታይቷል። ስለዚህ መሰረት አለው። ይሄንን ጥናት ለማድረግ ጥናቱ ከፍተኛ ጊዜ ጉልበትና ገንዘብ የሚጠይቅ በዓለም ላይ ዘመኑ የደረሰበትን ቴክኖሎጂ የሚጠቀም ጥናት ነው እና ይሄንን ጥናት ለማድረግ ስንነሳሳ በዋናነት እስካሁን የተደረጉ ምርምሮችን መሰረት አድርጎ ነው። ይሄ እንግዲህ ለበርካታ አስርተ ዓመታት ይደረጉ ምርምሮች ያሳዩትን ፍንጭ ተከትሎ ዓለም አቀፍ ይዘት ባለው መልኩ ጥናቱ እንዲደረግ ነው። እንግዲህ የተወሰነው ጥናቶች እንደሚያሳዩት በአፍሪካ በተለይም ከሳህራ በስተደቡብ ባሉ ሀገራት ላይ ከአእምሮ ጤና ችግሮች ጀርባ ያሉ የዘረመል ምክንያቶችን ለመረዳት የሚደረጉ ምርምሮች በጣም አናሳ ናቸው። በእነዚህ ሀገራት የህዝብ ቁጥር ማሻቀቡና አማካኝ የዕድሜ ጣሪያ እየጨመረ መምጣቱ ለጉዳዩ ይበልጥ ትኩረት እንዲሰጠው ምክንያት ሆኗል። በላንሴት የምርምር መጽሔት የታተመ አንድ ጥናት ከሰሃራ በስተደቡብ ባሉ አገራት ከአእምሮ በሽታዎች ጋር በተያያዘ በሚፈጠሩ ጉዳቶች የተጠቁ ሰዎች በህመም የሚያሳልፉት ጊዜ በቀጣዮቹ 30 ዓመታት በጥፍ እንደሚጨምር ጠቁሟል። ቁጥሮቹ ይህን ቢያመለክቱም በእነዚህ አገራት ለበሽታዎቹ አሁን እየተሰጠ ያለው ሕክምና በአብዛኛው ውጤታማ አይደለም ይላል ጥናቱ። ከአእምሮ ጋር ለተያያዙ በሽታዎች ከሚሰጡ ሕክምናዎች ግማሽ ያሉ ብቻ የሚፈለገውን ውጤት ማምጣታቸውን በማንሳት የጉዳዩን አሳሳቢነትም አመልክቷል። ዶክተር ሰለሞን እስካሁን ሲደረጉ የነበሩ ሳይንሳዊ ምርምሮችና በእነሱ ላይ ተመስርተው የሚሰጡ ህክምናዎች ሙሉን የሰው ዘር ያካተቱ አለመሆናቸው ለችግሩ አንድ ምክንያት እንደሆነ ይናገራሉ። ባህረት ላይ የሚኖረው የሰው ዘር ምን ያህል ነው ውክልናው የሚለውን ያየን እንደሆነ ለምሳሌ የአፍሪካ አህጉር ከዓለም ሕዝብ አስራ አራት ከመቶ የሚሆነውን የጄኔቲክ ፑል ወይም ደግሞ የዘር ሁኔታ ይወክላል። ካውኬዥያን የምንለው የነጩ ዘር ደግሞ አስራ ስድስት ከመቶ የሚሆነውን የሰው ዘር የሚወክል ነው። እንግዲህ ሌሎችም እንግዲህ የኤዥያ ሀገራት ለምሳሌ ኢስት ኤዥያ የሚባሉት ሀያ ሰባት ከመ መቶ የሚሆነውን የሰው ዘር ይወክላሉ። እንዲሁም ደግሞ ደቡብ ኤዥያ የሚባለው ሀያ ዘጠኝ ከመቶ። እንግዲህ እነዚህ ሁለቱ ሀገራት ህንድ እና ቻይናን የሚወክሉ ናቸው። ሌሎችም እንግዲህ ላቲኖ የአረብ ሀገራት እንዲሁም ደግሞ ኦሺኒያ የሚባሉ እንግዲህ የሰው ዘር የሚኖርባቸው አካባቢዎች አሉ። እነዚህ እንግዲህ በዓለም ላይ ምን ያህል ውክልና አላቸው የሚለው ነው። ስለዚህ የዓለምን ሕዝብ የጀነቲክ አወቃቀር ስናጠና እንደዚሁ ውክልናቸውን መሰረት ያደረገ መሆን አለበት። አለበለዚያ የሚገኘው ውጤት ለሰው ልጅ በሙሉ ተግባር ላይ ሊውል አይችልም ማለት ነው። በዚህ ምክንያት ይሄ ልዩነት አለ። እስካሁን ግን የተደረጉ ጥናቶች የሚያሳዩት ዘጠና ስድስት ከመቶ የሚሆነው ነጩ ዘር ላይ ሲሆን አራት ከመቶ የሚሆነው ደግሞ በምስራቅ ኤሲያ ላይ ነው ማለት ነው። ስለዚህ በእነዚህ ሁለት አካባቢዎች ብቻ ነው ጥናቱ ያተኮረው። ይህ እስካሁን ያለው ሳይንሳዊ ግኝት የሰውን ዘር በሙሉ የሚወክል አይደለም የሚል ድምዳሜ ላይ ተደርሷል። እንደ ዶክተር ሰለሞን አባባል ከእንደዚህ አይነት ጥናት ተነስቶ የሚገኝ ሳይንሳዊ ግኝትም ሆነ የህክምና ውጤት ለሌላው የሰው ዘር ጥቅም ላይ መዋል ያስቸግራል። ከፍትሐዊነት አንጻርም አፍሪካውያን እንዲሁም ሌሎች የሰው ዘሮች በእንደዚህ አይነት ጥናቶች መረሳታቸውን የሚናገሩት ባለሙያው ህመሞቹ ሁሉንም የሰው ዘር የሚያጠቁ ሆኖ እያለ ትኩረቱ ግን በውስን አካባቢዎች ብቻ መሆኑ ትክክል እንዳይደለ ስምምነት ላይ ተደርሷል ይላሉ። በዚህም ምክንያት ሁሉንም የዓለም አካባቢዎች ያካተተ ምርምር መካሄድ አለበት ወደሚል ውሳኔ መመጣቱን ይገልጻሉ። ኢትዮጵያም በዓለም አቀፍ ደረጃ በሚደረገው በዚህ ምርምር ልትካተት የቻለችው በዚህ አካሄድ እንደሆነ ያስረዳሉ። እንደዚህ አይነት ጥናት ለማካሄድ ከፍተኛ መዋለ ነዋይና ቴክኖሎጂ የሚጠይቅ ነው። የአፍሪካ ሀገራት ደግሞ በራሳቸው ይህን መሰል ምርምር ለማካሄድ አቅም እንደሌላቸው ዶክተር ሰለሞን ያብራራሉ። አሁን የሚደረጉት ጥናቶች ቀደም ካሉት ምርምሮች በተለየ መልኩ የስኪዞፍሬኒያና ባይፖላር ዲስኦርደር በሽታዎችን መንስኤ ማግኘት ላይ ትኩረት እንደሚያደርግ ይናገራሉ። የአሁኑን ምርምር አካሄድ ከዚህ በፊት ከነበረው ጋር በማነጻጸር ደግሞ ተከታዩን ይላሉ። አሁን እየሄድንበት ያለ አካሄድ እየተሰጡ ያሉ መድኃኒቶች፣ እየተደረጉ ያሉ ምርምሮችን በአንድ መስመር ብቻ የሚሄዱ ናቸው። እሱም ምልክቶችን በመቆጣጠርና ታማሚው ህመሙ እንዳያገረሽበት መከላከል ላይ ያተኮሩ ናቸው። ይሄኛው መሰረታዊ አቅጣጫ ለውጥ ያደረገና ከስር መንስኤውን ለይቶ ዘላቂ ፈውስ ሊያመጣ የሚችል አቅጣጫ ያሲዛል ተብሎ የሚጠበቅ ጥናት ነው። ይሄ እንግዲህ ግን ፕሬዘሰሰብ ሂደቱ ራሱ እስከ አምስት ዓመት ይፈጃል ነው የምንለው። ከዛ በኋላ ደግሞ ያ ተጠናቅሮ በዘረመል መዋቅር ውስጥ ያሉ በርካታ ግድፈቶች ይለዩና የትኞቹ ናቸው ዋናዎቹ የሚለው ከተለየ በኋላ እንግዲህ እነሱ በሳይንሱ ድራግብል ታርጌት ችሏቸዋል ለመድኃኒት ወይም ደግሞ ዋና አጋላጭ የሆኑ ለመድኃኒትም ደግሞ ታርጌት የሚሆኑ ብለው ያስቀመጧቸውን ሲያገኙ ለእነሱ ስፔሲፊክ የሆነ ወይም የተለየ መድኃኒት ይዘጋጃል ማለት ነው። እና እዛ ላይ ማስተካከያ ከተደረገ ፈውስ ያመጣል ተብሎ ነው የሚታመነው። ይሄ መቼ ነው እዚህ ደረጃ የሚደረሰው የሚባለው በግልጽ መናገር አይቻልም። ጥናቱ አስርም 20ም 50 ዓመት ጭምር ሊፈጅ ይችላል የሚሉት ዶክተር ሰለሞን አሁን ጥናቱ ያለበት ሁኔታ ወደዛ የሚያስኬድ ነው ብለዋል። በኢትዮጵያው ጥናት ተሳታፊ የሚሆኑ ስምንት ሺህ ሰዎችን ምልመላ ከሚቀጥለው ሳምንት ጀምሮ እንደሚካሄድ ይናገራሉ። ከእነዚህ ውስጥ ገሚሶቹ ሕመምተኞች ሲሆኑ፣ ቀሪዎቹ በማነጻጸሪያነት የሚያገለግሉ ጤናማ ሰዎች ይሆናሉ። ጥናቱ የሚካሄደው የተሳታፊዎቹን የምራቅ ናሙና በመሰብሰብና የየሰውን ዘረመል ወይም ዲኤንኤ በማውጣት እንደሆነ ያስረዳሉ። ለዚህ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ውስጥ የሚገኝ ልዩ ላብራቶሪ ብቁ እንደሆነ ይገልጻሉ። በህመምተኞቹና በጤናማዎቹ መካከል ያለውን የዘር አወቃቀር ልዩነት ለመተንተን ግን በዘመኑ ቴክኖሎጂ በቅጡ ወደ ተደራጀው የሃርቫርድ ዩኒቨርሲቲ ቤተሞከራ ይላካል። ከህመምተኞች የተሰበሰቡት ችግር ያለባቸው የጂን መዋቅሮች ከተመዘገቡ በኋላ ጎልተው የሚወጡትና ለህመሙ ቁልፍ አስተዋጽኦ ያደርጋሉ የሚባሉት ላይ ትኩረት እንደሚደረግ ዶክተር ሰለሞን ይናገራሉ። በእነዚህ ላይ ጥናት ተደርጎ ነው እንግዲህ በስተ መጨረሻ ሕክምና የሚዘጋጀው። የዛሬው መሰናዷችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።